Foreign Service Institute, Amharic Basic Course, Unit Thirty Nine, Basic Sentences, for Learning. Atoka bade. Y Ethiopia geyre ots <laughs> minayet fra friend miyaveklu line gruni chilalu. Lomi. Muz. ትርንጎ፣ መንደሪን፣ ፓፓያ፣ ሮማን። አዎ እንደ ሎሚ፣ ሙዝ፣ ብርቱካን፣ ትርንጎ፣ መንደሪን፣ ፓፓያ፣ ሮማን፣ ወይን ያሉትን ፍራፍሬዎች ያበቅላሉ። እንጆሬ፣ ቀጋ። ከዚሁም በላይ በጫካ ውስጥ እንደ እንጆሬ፣ ቀጋ ያሉ ፍሬዎች ይበቅላሉ። እንጆሬ በብዙ ልዩ ልዩ አይነት ይከፈላል። ብዙ ልዩ ልዩ አይነት አትክልት ያበቅላሉ። ጎመን፣ ድንች፣ ካሮት፣ ሰላጣ፣ ቲማቲም፣ ቲማቲም፣ ዱባ በጣም ብዙ አይነት አይደለም። የሆነው ሆኖ ጎመን፣ ድንች፣ ካሮት፣ ሰላጣ፣ ቲማቲም እና ልዩ ልዩ አይነት ዱባዎች ያበቅላሉ። ገበሬዎች እነዚህን ነገሮች ለመሸጥ ነው ወይስ ለራሳቸው ምግብ ነው? እስከ ዛሬ ድረስ ለራሳቸው ብቻ ነበር። አሁን ግን ለመሸጥ ማብቀል ጀምረዋል። ለመሆኑ ኢትዮጵያ ውስጥ ብዙ ኢንዱስትሪዎች አሉ? መሰልጠን መድፈር ማስደፈር አልፎ አልፎ። ኢትዮጵያ በኢንዱስትሪ የሰለጠነች አገር ስላልሆነች ብዙ ኢንዱስትሪዎች አሉን ብዬ ለመናገር አያስደፍረኝም። ሆኖም አንዳንድ ትንንሽ ኢንዱስትሪዎች አልፎ አልፎ ይገኛሉ። ለምሳሌ ምን ምን አይነት ኢንዱስትሪዎች አሏችሁ? ጥጥ፣ ስኳር፣ ምስማር፣ ብስኩት፣ የጥጥ፣ የጫማ፣ የስኳር፣ የምስማር፣ የሳሙና የመጠጥና የብስኩት ኢንዱስትሪዎች አሉን። አቶ ከበደ የኢትዮጵያ ገበሬዎች ምን አይነት ፍራፍሬ እንደሚያበቅሉ ሊነግሩኝ ይችላሉ? አዎ፣ እንደ ሎሚ፣ ሙዝ፣ ብርቱካን፣ ትርንጎ፣ መንደሪን፣ ፓፓያ፣ ሮማን፣ ወይን ያሉትን ፍራፍሬዎች ያበቅላሉ። ከዚሁም በላይ በጫካ ውስጥ እንደ እንጆሬ፣ ቀጋ ያሉ ፍሬዎች ይበቅላሉ። እንጆሬ በብዙ ልዩ ልዩ አይነት ይከፈላል። ብዙ ልዩ ልዩ አይነት አትክልት ያበቅላሉ። በጣም ብዙ አይነት አይደለም። የሆነ ሆኖ ጎመን፣ ድንች፣ ካሮት፣ ሰላጣ፣ ቲማቲም እና ልዩ ልዩ አይነት ዱባዎች ያበቅላሉ። ገበሬዎች እነዚህን ነገሮች ለመሸጥ ነው ወይስ ለራሳቸው ምግብ ነው? እስከ ዛሬ ድረስ ለራሳቸው ብቻ ነበር። አሁን ግን ለመሸጥ ማብቀል ጀምረዋል። ለመሆኑ ኢትዮጵያ ውስጥ ብዙ ኢንዱስትሪዎች አሉ? ኢትዮጵያ በኢንዱስትሪ የሰለጠነች አገር ስላልሆነች ብዙ ኢንዱስትሪዎች አሉን ብዬ ለመናገር አያስደፍረኝም። ሆኖም አንዳንድ ትንንሽ ኢንዱስትሪዎች አልፎ አልፎ ይገኛሉ። ለምሳሌ ምን ምን አይነት ኢንዱስትሪዎች አሏችሁ? የጥጥ፣ የጫማ፣ የስኳር፣ የምስማር፣ የሳሙና፣ የመጠጥና የብስኩት ኢንዱስትሪዎች አሉን። አቶ ከበደ፣ የኢትዮጵያ ገበሬዎች ምን አይነት ፍራፍሬ እንደሚያበቅሉ ሊነግሩኝ ይችላሉ? አዎ፣ እንደ ሎሚ፣ ሙዝ፣ ብርቱካን፣ ትርንጎ፣ መንደሪን፣ ፓፓያ፣ ሮማን፣ ወይን ያሉትን ፍራፍሬዎች ያበቅላሉ። ከዚሁም በላይ በጫካ ውስጥ እንደ እንጆሬ፣ ቀጋ ያሉ ፍሬዎች ይበቅላሉ። እንጆሬ በብዙ ልዩ ልዩ አይነት ይከፈላል። ብዙ ልዩ ልዩ አይነት አትክልት ያበቅላሉ። በጣም ብዙ አይነት አይደለም። የሆነው ሆኖ ጎመን፣ ድንች፣ ካሮት፣ ሰላጣ፣ ቲማቲምና ልዩ ልዩ አይነት ዱባዎች ያበቅላሉ። ገበሬዎች እነዚህን ነገሮች ለመሸጥ ነው ወይስ ለራሳቸው ምግብ ነው? እስከ ዛሬ ድረስ ለራሳቸው ብቻ ነበር። አሁን ግን ለመሸጥ ማብቀል ጀምረዋል። ለመሆኑ ኢትዮጵያ ውስጥ ብዙ ኢንዱስትሪዎች አሉ? ኢትዮጵያ በኢንዱስትሪ የሰለጠነች አገር ስላልሆነች ብዙ ኢንዱስትሪዎች አሉን ብዬ ለመናገር አያስደፍረኝም። ሆኖም አንዳንድ ትንንሽ ኢንዱስትሪዎች አልፎ አልፎ ይገኛሉ። ለምሳሌ ምን ምን አይነት ኢንዱስትሪዎች አሏችሁ? የጥጥ፣ የጫማ፣ የስኳር፣ የምስማር፣ የሳሙና፣ የመጠጥና የብስኩት ኢንዱስትሪዎች አሉን። ዩስፉል ወርድስ። ባርኔጣው ቢያንስ ሀያ ብር ያወጣል። የጫማዬ መልክ ጥቁር ነው። መልኳ ቆንጆ ነው። ምግቡ ይጣፍጣል። መጣፈጥ። በአዲስ አበባ ከተማ አቅራቢያ ብስኩት የሚሰራበት ኢንዱስትሪ አለ። አዎን፣ አለ። አሜሪካ ውስጥ በነበርህበት ጊዜ ብዙ ኢንዱስትሪዎች ጎበኘህ? አዎን፣ ብዙ ትልልቅ ኢንዱስትሪዎች ጎብኝቻለሁ። ከጎበኘሃቸው አገሮች መካከል በኢንዱስትሪ በጣም ከፍ ያለ ማን ነው? እኔ ከጎበኘኋቸው አገሮች በኢንዱስትሪ በጣም ከፍ ያለው አሜሪካ ነው። አገርህ ከጥንቱ አሁን ብዙ ኢንዱስትሪዎች አሏት። አሁን ብዙ ኢንዱስትሪዎች አሏት። የግብርና ሥራ አገርህ ውስጥ እየተስፋፋ ሄዷል። አዎ፣ ከጥንቱ አሁን እየተስፋፋ ሄዷል። ከሎሚና ከብርቱካን ጭማቂ የሚሰሩ መጠጦች አሉ። አዎ፣ ብዙ ልዩ ልዩ መጠጦች ይሰራሉ። ሙዝና ትርንጎ ይመሳሰላሉ? የለም። በጣም የተለያዩ ፍሬዎች ናቸው። ብዙ ብርቱካን የሚያበቅል ገበሬ ደህና ገንዘብ ማግኘት ይችል ይመስልሃል? አዎን፣ ብርቱካን ብዙ ገንዘብ ሊያመጣ ይችላል። ትርንጎ፣ መንደሪን፣ ብርቱካን፣ ፓፓያ፣ ፓፓያና ሮማን በየጠቅላይ ግዛቱ ይገኛሉ። ሁሉም አንድ ጠቅላይ ግዛት ውስጥ የሚበቅሉ አይመስለኝም። ሆኖም በየጠቅላይ ግዛቱ ቢያንስ አንድ አይነት ፍሬ ይገኝበታል። ገበሬዎች እንጆሬና ቀጋ በብዙ ይተክላሉ። አንዳንድ ገበሬዎች ጥቂት እንጆሬና ቀጋ ይተክላሉ። ገበሬዎች ጎመን፣ ድንች፣ ካሮት፣ ሰላጣ፣ ቲማቲም እና ዱባ ያበቅላሉ። አሁን ብዙ ገበሬዎች እነዚህን አትክልቶች ያበቅላሉ። ጥጥ ከውጭ አገር ትገዛላችሁ ወይስ ለውጭ አገር ትሸጣላችሁ? እኛ ከውጭ አገር እንገዛለን። የሎሚ ጭማቂ መጠጣት ትፈልጋለህ? የለም፣ የሎሚ ጭማቂ አልወድም። ጠዋት ሙዝ መብላት ትወዳለህ? የለም፣ አልወድም። አሜሪካ ውስጥ ርንጓይተህ ታውቃለህ? የለም፣ አይቻል አላውቅም። ከሱቅ የብርቱካን ጭማቂ ገዛህ? የለም፣ አልገዛሁም። አሁን መሄድ እና መግዛት እፈልጋለሁ። የሮማንና የወይን ፍሬ ይመሳሰላሉ? የለም፣ በጣም የተለያዩ ናቸው። ስንት አይነት ጎመንና ድንች እንድገዛ ትፈልጋለህ? ሁለት አይነት ጎመንና ሁለት አይነት ድንች ግዛ። በሳምንት ስንት አይነት ፍራፍሬዎች ትበላለህ? ሦስት አይነት ፍራፍሬዎች እበላለሁ። ሁልጊዜ ከራት በፊት ሰላጣና ቲማቲም ትበላላችሁ? ሁልጊዜ አይደለም፣ ነገር ግን አንዳንዴ እንበላለን። ኢትዮጵያ ውስጥ ድንች በየቦታው ይበቅላል። ምንም እንኳን በጥቂት ቦታዎች ባይበቅል በአብዛኛው ቦታዎች ይበቅላል። በአሜሪካ ውስጥ ስንት አይነት ልዩ ልዩ ዱባዎች ይገኛሉ? በእውነቱ አላውቅም። ሰላጣ ከቲማቲም ጋር ይወዳሉ? አዎን፣ በጣም ጥሩ ነው። ዱባ ምን አይነት መልክ አለው? ብዙ ልዩ ልዩ አይነት መልክ አለው። የሎሚ ጭማቂ ከስኳር ጋር ይጣፍጣል? አዎን፣ በጣም ይጣፍጣል። አሜሪካ ውስጥ ቀጋ ይበቅላል? የለም፣ እኔ አላየሁም። ወይን ገዝታችሁ መብላት ትፈልጋላችሁ? አዎ፣ እንገዛና እንበላለን። ለራት የምትፈልጉት እንጀራ ነው ወይስ ዳቦ? ለራት የምንፈልገው እንጀራ ነው እንጂ ዳቦ አይደለም። እነ ከበደ የጎመን ወጥ በጣም ይወዳሉ የለም አይወዱም። ለአዲሱ ዓመት ወደ አገርሽ ሄደሽ የለም አዎ፣ ሄጃለሁ። ለሚመጣው ዓመት አውሮፓ ትሄዱ የለም? አዎ እንሄዳለን። ትናንት እናታችሁን አይታችሁ የለም? አዎ አይተናል። ዛሬ ስለ ውጭ ጉዳይ ሚኒስትር ትናገር የለም? አዎ እናገራለሁ። ከልጆቹ ጋር ሽርሽር መሄድ አስበው የለም? አዎ አስቤያለሁ። በሚመጣው ሳምንት ተዋኙ የለም? አዎ እንዋኛለን። አቶ ለማን አይተሽው የለም? አዎ አይቸዋለሁ። በሸለቆ መካከል ቡና ተክላቸው የለም? የለም፣ አልተከልንም። ሸሚዝ ገዝተሽልኝ የለም? የለም፣ አልገዛሁልህም። ለማና ተሰማ ወደ አዲስ አበባ ሄደው የለም አዎ፣ ሄደዋል። በአስር ሰዓት ቡና መጠጣት ታስበው የለም? የለም አላሰብኩም። ተማሪዎች መጥተው የለም? የለም አልመጡም። ገንዘብ ያገኙ የለም? አሁን አገኛለሁ። ገንዘብ አግኝተው የለም? አዎን አግኝቻለሁ። ሽማግሌዎቹን ወደ ቤት ጠታቸው የለም? አዎ ጠርቻቸዋለሁ። ነገ አዲስ ሸሚዝ ትገይልኝ የለም? አዎ እገዛልሃለሁ። ናሬቲቭ ድርሰት። ብዙ ምንጮች ወደ አባይ ወንዝ ይፈሳሉ። ለገበሬዎች የገንዘብ ምንጭ የሆነው ጥጥ ነው። ትምህርት በኢትዮጵያ ውስጥ ተስፋፍቷል። ተስፋፋ፣ መስፋፋት፣ ይስፋፋል። የኢትዮጵያ መሬት በጣም ሀብታም ስለሆነ ብዙ አይነት አትክልቶችና ፍራፍሬዎች ይበቅላሉ። ከአትክልት እንደ ድንች፣ ካሮት፣ ሰላጣ፣ ቲማቲም፣ ዱባና ጎመን ያሉት ይበቅላሉ። ገበሬዎቹ ጥቂቶቹን አትክልቶች ለራሳቸው ምግብ እያደረጉ ብዙዎቹን ይሸጣሉ። በኢትዮጵያ ውስጥ የሚበቅሉት ፍራፍሬዎች ብዙ አይነቶች ናቸው። ለምሳሌ እንደ ሎሚ፣ ሙዝ፣ ብርቱካን፣ ትርንጎ፣ መንደሪን፣ ፓፓያ፣ ሮማንና ወይን የመሳሰሉት ይበቅላሉ። አንዳንድ ጊዜ ፍራፍሬዎች እየተሸጡ ለገበሬዎች የገንዘብ ምንጭ ሆነዋል። በኢትዮጵያ ውስጥ የሚገኙት ኢንዱስትሪዎች በጣም ትልልቅ አይደሉም። የጥጥ፣ የጫማ፣ የስኳር፣ የምስማር፣ የሳሙና፣ የብስኩት፣ የመጠጥና የቤት ዕቃ ኢንዱስትሪዎች በብዙ ይገኛሉ። ወደፊትም በጣም እየተስፋፉ ይሄዳሉ። ጥያቄዎች። የኢትዮጵያ መሬት እንዴት ነው? ምን አይነት አትክልቶች ይበቅላሉ? አትክልቶቹ ለምን ይጠቅማሉ? ኢትዮጵያ የፍራፍሬዎች አገር ናት። ምን አይነት ፍሬዎች ይበቅላሉ? ገበሬዎች ፍሬዎቹን ይሸጣሉ። በኢትዮጵያ ውስጥ የሚገኙትን የኢንዱስትሪዎች ስም ዝርዝር ጻፍ። አንድ አገር ኢንዱስትሪዎቹን ለማስፋፋት ምን ማድረግ ይገባዋል? This is the end of Unit 39.